ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መስከረም 16 2013 ዓ.ም ዝግጅታችን ጀመረ። የተባረከ የተቀደሰ፣ የሰላም፣ የፍቅር፣ የአንድነት፣ የበረከት፣ የረድኤት ዓመት አድርግልን ከበረከተ መስቀልህ ማሳትፈን፣ በዚሁ የተሰበሰቡትን ሁሉ የተሰበሰብነውን ሁሉ ባርከን፣ ቀድሰን፣ አክብረን፣ ሰላማዊ የተቀደሰና የተባረከ በዓል አድርግልን። ኮቪድ አስራ ዘጠኝ ጥላውን ያጠላበት የዘንድሮ የመስቀል ደመራ በዓል የጥሪ ወረቀት የያዙ ውስን ቁጥር ያላቸው ሰዎች በተገኙበት ስነስርዓት ተከብሯል። ዘገባለን ሀገሪቷ ለግሪ ኦፍ ታይም የላትም። እንደ ገቨርንመንት አዝነውን ለግሪ ኦፍ ታይም አሁን የተጀመሩ ለውጦችን በጣም በጣም አጠናክሮ መቀጠል ያስፈልጋል። በሞኔትሪ ፖሊሲ ደረጃ መሰራት ያለባቸው ስራዎች አሉ። አሁንም ከዳይሬክት ሞኔትሪ ፖሊሲ ወደ ኢንዳይሬክት ፖሊሲ ኢንስትሩመንትስ መሻገር መቻል አለበት። ራሱ ሴንትራል ባንኩን እንደገና ሪፎርም ማድረግ ይጠይቃል እና ፍጥነት የሚለውን ማስመር ፈልግ። በአጠቃላይ የኢኮኖሚ ዳይሬክሽን ተቀይሮ ነው ያለው። ከዚህ በፊት በብድር ላይ ተንጠለጠለው ኢኮኖሚ በአንላርጅ በራስ አቅም መስራት የምንችላቸውን ነገሮች በራስ አቅም መስራት አለብን ወደሚል እይታ ዞሯል። ይህን የብድር አይነቶች በነገራችን ላይ ብድር ሞቶሪ ሳይሆን ችግሩ ብድሩ ምን ላይ ዋለ የሚለው ነው። እሱንም በተመለከተ ፈንዳመንታል ሽፍት ነው ያለው። ቀደም ሲል የሰማችኋቸው ለዛሬ ከያዝነው ውይይት የተቀነጨበ ሲሆን ተወያዮቹ ማክሮ ኢኮኖሚስቱ ዶክተር እዮብ ተስፋይ እና የኢትዮጵያ ገንዘብ ሚኒስትር ዴታ ዶክተር እዮብ ተካልኝ ናቸው። ቆየት ብለን እናስደምጣችኋለን። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ስመኝሽ ቆየነኝ። ንጉሱ ታመሬ ስርጭቱን ያቀናብርልናል። አሁን ለሰዓቱ ዋና ዋና የዓለም ዜና ከጽዮን ግርማ ጋር ልተዋችሁ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ሲዮን ግርማ ነኝ። የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተፈጸሙ ወንጀሎች ዙሪያ በኦሮሚያ ክልል ሲካሄድ የነበረው ምርመራ ተጠናቆ አምስት ሺ ሰባት መቶ ሀያ ስምንት ግለሰቦች ላይ ክስ መመስረቱን የፌዴራል ጠቅላይ አቃቢ ህግ አስታወቀ። የፌዴራል ጠቅላይ አቃቢ ህግ እና የኦሮሚያ ጠቅላይ አቃቢ ህግ ጉዳዩን አስመልክተው ዛሬ በጋራ መግለጫ ሰጥተዋል። መግለጫውን የተከታተለችው ፀሀይ ዳምጠው ተጨማሪ ዘገባ ታስደምጠናለች። በመግለጫው ምክትል አቃቤ ህጉ አቶ ፍቃዱ ጸጋ ባለፉት ወራት በኦሮሚያ ክልል በተካሄደው የምርመራ ሂደት ውስጥ የፌዴራል ጠቅላይ አቃቤ ህግ ከፌዴራል ፖሊስ፣ ከኦሮሚያ ጠቅላይ አቃቤ ህግና ከኦሮሚያ ፖሊስ ጋር በጋራ ሲሰራ መቆየቱን አስታውቋል። በዚህም በ488 የክስ መዝገብ 5728 ግለሰቦች ላይ ክስ ተመስርቶባቸዋል ነው ያሉት አቶ ፍቃዱ በዚህም 3377 ተከሳሾች በፌደራል መንግስት ስልጣን ስር የሚወርቅ ወንጀል በመፈጸማቸው ተጠያቂነታቸው በፌደራል ጠቅላይ ሲሆን አቃቢ ህግ ሲሆን 2351 ተከሳሾች ደግሞ በኦሮሚያ ጠቅላይ አቃቢ ህግ ስር ይሆናል ብለዋል፣ አቶ ፍቃዱ። ከተጠርጣሪዎቹ ብዛት ከወንጀሉ ስፋትና ወንጀሉ ከተፈጸመበት ቦታ ስፋት አኳያ ምርመራው ጊዜ እንደወሰደ ነው የፌደራል ምክትል ጠቅላይ አቃቢ ህግ አቶ ፍቃዱ ጸጋ የተናገሩት ወንጀሉ ኦሮሚያ ውስጥ እንደምታውቁት በጣም ብዙ ቦታዎች የተፈጸመ ነው። እንደው ለመጠቃቀስ በምዕራብ አርሲ፣ አርሲ፣ ምስራቅ ሸዋ፣ አዳማ ልዩ ዞን፣ ጅማ ከተማ እና ጅማ ዞን፣ ምዕራብ ባሌ፣ ምዕራብ ሸዋ፣ ምዕራብ አረርጌ ምስራቅ አረርጌ እና ሐረር ከተማ የተፈጸመ ወንጀል ነው ስንመረምር የነበረው። በእነዚህ ቦታ እንደምታዩት ሰፊ ነው። ወንጀል የተፈጸመበት ቦታ ሰፊ፣ የሰው ኃይል ይፈልጋል፣ ሰፊ ሎጂስቲክ ይፈልጋል። በጣም ቁጥሩ በዛ ያለ ሰው ቁጥጥር ስር ብሏል። ስለዚህ የወንጀሉ የደረሰው ጉዳት፣ የተጠርጣሪዎቹ ብዛት፣ ምርመራን በጊዜ ከማጠናቀቅ አንጻር ፈታኝ የነበረ ስራ ነው የነበረው ከአርቲስት ሃጫሉ ሁንዴሳ ግድያ በኋላ በኦሮሚያ በተከሰተው ሁከት። አንድ መቶ ስልሳ ሰባት ሰዎች ህይወታቸው ማለፉና 360 ሰዎች የአካል ጉዳት እንደደረሰባቸው እንዲሁም ከ4.6 ቢሊዮን ብር በላይ የንብረት ጉዳት መድረሱን በምርመራ እንደተጣራ በመግለጫው ተነስቷል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። የዓለም የጤና ድርጅት ባለስልጣናት ያለ ኮቪድ-19 መከላከያ ክትባት በመላው ዓለም የሟቾች ቁጥር ሁለት ሚሊዮን ሊደርስ ይችላል ሲሉ አስጠነቀቁ። የድርጅቱ የአስቸኳይ ጊዜ በላይ ኃላፊ ዶክተር ማይክ ራያን ዓለም በጋራ ተባብሮ የቫይረሱን ስርጭት የማያስቆመው ከሆነ የሟቾች ቁጥር ከተገመተው ቁጥር በላይም ሊሆን እንደሚችል በመግለጽ አስጠንቅቀዋል። በጆን ሆፕኪንስ ዩኒቨርሲቲ ዕለታዊ ዓለም አቀፍ የኮቪድ-19 መረጃ መሰረት የኮሮና ቫይረስ ወረርሽኝ መሰራጨት ከጀመረ ወዲህ በመላው ዓለም በኮቪድ-19 ምክንያት አንድ ሚሊዮን ሰዎች ሕይወታቸውን አጥተዋል። ሰላሳ ሁለት ነጥብ አምስት ሚሊዮን የሚሆኑት ደግሞ በበሽታው ተይዘዋል። በናይጄሪያ በኮንቮይ ላይ በደረሰ የጂሃዲስቶች ጥቃት የሞቱ ሰዎች ቁጥር ሰላሳ ደረሰ። በሰሜን ምስራቅ ናይጄሪያ በክልላዊው አገረ ገዢ ኮንቮይ ላይ በደረሰ ጂሃዲስታዊ ጥቃት የተገደሉት ሰዎች ሰላሳ መድረሳቸውን የደህንነት ምንጮች ገለጹ። አጃንስ ፍራንስ ፕሬስ ሁለት ምንጮቹን ጠቅሶ እንደዘገበው አርብ ዕለት ቦሮኖ በተባለ አካባቢ በተፈጸመው በዚህ ጥቃት ተጨማሪ አስክሬኖች መገኘታቸውንና ከነዚህም ውስጥ አስራ ሁለቱ ፖሊሶች አምስቱ ወታደሮች አራት የመንግስት ሚሊሻዎች እና ዘጠኝ ሲቪሎች መሆናቸውን ጠቁሟል። የሟቾች አስክሬን ከተለያዩ ቦታዎች እየተለቀሙ በመሆኑ ቁጥሩ ከሰላሳም በላይ ሊጨምር ይችላል ያሉት አንድ ግለሰብ በጣም ብዙ ሰዎች ደግሞ ቆስለዋል ብለዋል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ለሀያ ስድስት ሰዎች ሞት ምክንያት የሆነውን የወታደራዊ አውሮፕላን መከስከስ አደጋ ምክንያት በአስቸኳይ በገለልተኛ ወገን እንዲጣራ አዘዙ። የወታደራዊ ትራንስፖርት አገልግሎት ይሰጥ የነበረው ይኸው አውሮፕላን ሀያ ሰባት ሰዎችን ጭኖ የነበረ ሲሆን ከእነዚህም ውስጥ ሰባት የአውሮፕላኑ ሰራተኞች ሲሆኑ ሀያዎቹ ሰልጣኞች ነበሩ። አርባ መሻሹ ላይ በሰሜን ምስራቅ ዩክሬን አቅራቢያ ሊያርፍ ባለበት ሰዓት በደረሰው አደጋም ከተሳፋሪዎቹ ውስጥ አንድ ሰልጣኝ ብቻ ሲተርፍ ሀያ ስድስቱ ህይወታቸው አልፏል። የፈረንሳይ ፖሊስ ትላንት ፓሪስ ውስጥ በሁለት ሰዎች ላይ ከተፈጸመ ጥቃት ጋር በተያያዘ ድርጊቱን ፈጽሟል በሚል ከተጠረጠረው ግለሰብ ጋር ቀድሞ በአንድ ቤት ይኖር የነበረን ሰው በቁጥጥር ስር መዋሉን አስታወቀ። ትላንት አርብ ፓሪስ ከተማ ውስጥ በስላቅ ስራዎች የሚታወቀው የቻርሊ ሄብዶ መጽሄት የቀድሞ ቢሮ አቅራቢያ፣ አንድ ግለሰብ የዶክመንተሪ ፕሮዳክሽን ኩባንያ ሰራተኞች የሆኑ፣ አንዲት ሴትና አንድ ወንድ ላይ ጥቃት ማድረሱ ተገልጿል። ጥቃት አድራሹ ኢላማ ያደረገው የመጽሔቱን ሰራተኞች ይሁን አይሁን እንደማይታወቅ የሀገሪቱ የጸረ ሽብር መከላከል አቃቢ ህግ ጄን ፍራንሶ ሪቻርድ የገለጹ ሲሆን ነገር ግን እንደ አውሮፓውያን አቆጣጠር በ2015 በጽንፈኛ እስላም አክራሪዎች በተፈጸመ ጥቃት አስራ ሁለት የመጽሔቱ ሰራተኞች መገደላቸውን አስታውሰዋል። ትላንት አርብ ፖሊስ የአይን ማኝ ነው በሚል ይዞት የነበረውን የ33 አመት አልጄሪያዊ ተጠርጣሪ ተገቢውን ማጣራት ካደረገ በኋላ እንደለቀቀው ቢያስታውቅም አሁንም ድርጊቱን ፈጽመዋል በሚል ከተጠረጠረው ግለሰብ ጋር ሰባት ሰዎች በእስር ላይ እንደሚገኙ አስታውቋል። ድርጊቱን ፈጽመዋል በሚል የተጠረጠረው ግለሰብ ከሶስት ዓመት በፊት ፈረንሳይ የገባ የአስራ ስምንት ዓመት ፓኪስታናዊ መሆኑም ተገልጿል። የፈረንሳይ ባለስልጣናት ከድርጊቱ መፈጸም በኋላ ድርጊቱን እንደ ሽብር ጥቃት በመቁጠሩ ከዚህ አንጻር ምርመራ እየተደረገ ነው ብሏል። ጉዳዩን አስመልክተው ለፍራንስ ቱ የቴሌቪዥን ጣቢያ ቃለምልልስ የሰጡት የፈረንሳይ የሀገር ውስጥ ጉዳዮች ሚኒስትር ጄራልድ ዳርማኒ ድርጊቱ ግልጽ የሆነ ጽንፈኛ እስላማዊነት ነው ብለውታል። በመጨረሻም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዳኛ ኤሚ ኮኒ ቤሬትን በቅርቡ ሕይወታቸው ባለፈው የጠቅላይ ፍርድ ቤቱ ዳኛ ሩት ቤደር ግንስበርግ ምትክል ሊሾማቸው ይችላሉ በሚል እየተነገረ ነው። ሲኤንኤንና ኒውዮርክ ታይምስን ጨምሮ በዛ ያሉ የዩናይትድ ስቴትስ መገናኛ ብዙሀን ማንነታቸው ያልተገለጠ ምንጮቻቸውን ጠቅሰው እንደዘገቡት ፕሬዚዳንት ትራምፕ ዛሬ ማምሻውን ዳኛ ኤሚ ኮኒን የጠቅላይ ፍርድ ቤቱ ፕሬዚዳንት አድርገው ይሾሟቸዋል ተብሏል። ሆኖም ግን ፕሬዚዳንት ዶናልድ ትራምፕ በመጨረሻ ሰዓት ሀሳባቸውን የመቀየር ልምድ ስላላቸው ይህ ዜና በይፋ እስካልተነገረ ድረስ ትክክለኛውን ማረጋገጥ አይቻልም ተብሏል። ቪኦኤ ጉዳዩን ማረጋገጥ አልቻለም። አድማጮች፣ ዜናው አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ፣ በ13765 ኪሎ ኸርዝ፣ በ25 ሜትር ባንድ፣ በ1240 ኪሎ ኸርዝ፣ በ31 ሜትር ባንድ፣ በ9485 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መስከረም አስራ ስድስት ሁለት ሺ አስራ ሶስት ዓመተ ምህረት ምሽት ፕሮግራም ነው። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በፌስቡክ ላይቭ አት ቪኦኤ አማሃሪክ ላይ እንዲሁም ከሰኞ እስከ አርባ አህዱ ሬዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ለዛሬው ወደያዝነው የደመራ በዓልን ወደተመለከተው ዝግጅታችን ከማለፋችን በፊት አንድ ዜማ እንጋብዛችሁ። መስቀል አበራ አስራ ዘጠኝ ጥላውን ያጠላበት የዘንድሮ የመስቀል ደመራ በዓል የጥሪ ወረቀት የያዙ ውስን ቁጥር ያላቸው ሰዎች በተገኙበት ስነ ስርዓት ተከብሯል። በዚሁ ቫይረስ ስጋት ምክንያት በአካል መገኘት ያልቻሉ በርካቶች የመስቀል አደባባዩን ስነ ስርዓት በቀጥታ ቴሌቪዥን ስርጭት ተከታትለዋል። ፀሐይ ዳምጠው ዝርዝሩን ታሰማናለች። መድን መስቀል ለኩሉ አለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ አለም መሰረተ ቤተ ክርስቲያን ወሃቤ ሰላም የዘንድሮው የመስቀል ደመራ በዓል የኮሮና ወረርሽኝን ታሳቢ ካደረገ ጥንቃቄ ጋር ነው ውስን ሰዎች ብቻ ተገኝተው የተከበረው። ፕሬዝዳንት ሳህለ ወርቅ ዘውዴ፣ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውና የአዲስ አበባ ምክትል ከንቲባ አዳነች አቤቤ ደግሞ ከተገኙት እንግዳዎች መካከል ናቸው። ሌሎች ሚኒስትሮች፣ ዲፕሎማቶችና የተለያዩ የማህበረሰብ ክፍሎችም ታድመዋል። በዓሉን በጸሎት ያስጀመሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ ናቸው። አሁንም በመካከላችን ተገኝተ ይህንን መንፈሳዊ ጉባኤ መንፈሳዊ በዓል ባርክልን፣ ቀድስልን፣ አክብርልን ቤቱ ይህን አዲስ ዓመት። የተባረከ የተቀደሰ የሰላም የፍቅር የአንድነት የበረከት የረድኤት ዓመት አድርግልን ከበረከተ መስቀልህ ማሳትፈን በዚሁ የተሰበሰቡትን ሁሉ የተሰበሰብነውን ሁሉ ባርከን፣ ቀድሰን፣ አክብረን ሰላማዊ የተቀደሰና የተባረከ በዓል አድርግልን። እናም የዘንድሮው የደመራ በዓል የኮቪድ-19 ወረርሽኝ መከላከልን መሰረት ባደረገ መልኩ ተከብሯል። ሃይማኖታዊ እና መንፈሳዊ ሥነ ስርዓቱ ግን በተለመደ ሁኔታ ተካሂዷል። በዓሉን አስመልክቶ መልእክት ያስተላለፉት የአዲስ አበባ ምክትል ከንቲባ ወይዘሮ አዳንቻ አቤቤ መስቀል የአብሮነት፣ የአንድነት፣ የፍቅርና የመተሳሰብ በዓል ነው ሲሉ ተናግረዋል። የዘንድሮ መስቀል በኮቪድ-19 ወረርሽኝ ምክንያት በውስን ታዳሚዎች መከበሩንም ገልጿል። የመስቀል በዓል በመላ ኢትዮጵያ ብሎም በመዲናችን የክርስትና እምነት ተከታዮች ዘንድ በድምቀት ከሚያከብሯቸው እጅግ ልዩና ህብረ ብሔራዊ አንድነታችንን ከሚያሳዩ በዓላቶች መካከል አንዱ ነው። የመስቀል ደመራ ዓለም አቀፋዊ ቅርስ ሆኖ የተመዘገበና ኢትዮጵያውያን ሃይማኖታዊና ባህላዊ እሴት ከመሆኑ በላይ ለዘመናት የሕዝባችን አብሮነት አንድነትና ፍቅር ማሳያ የሆነ ታላቅ በዓል ነው። የመስቀል በዓል የመዳን ምክንያት፣ የእርቅ፣ የወዳጅነት፣ የፍቅር ምልክት ተደርጎ በመላው የሀገራችን አካባቢዎች በድምቀት ይከበራል። የመስቀል ደመራ በዓልን አስመልክቼ እንኳን አደረሳችሁ ስል የሰው ልጅን ሁሉ በፈተነው የኮሮና ቫይረስ ወረርሽኝ ምክንያት እንደ ቀድሞ በብዛት ተሰብስበን ማክበር ባንችልም፣ በአካል ተራርቀን በመንፈስ ግን አንድ ሆነን እያከበርን ይህ አስከፊ ጊዜ አልፎ ዳግም ከያለንበት ተሰብስበን በድምቀት የምናከብርበት ጊዜ ሩቅ እንደማይሆን አምናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በበኩላቸው ስለ መስቀል በዓል ሃይማኖታዊ ዳራ የሚከተለውን ብሏል። እንኳን ለበዓለ መስቀሉ በሰላም አደረሰን አደረሳችሁ። መስቀል በሉ ኪያሁ ተወከሉ፣ መስቀል እያላችሁ ተናገሩ፣ እሱንም ተማመኑ። ቅዱስ ያሬድ በጣም ጥልቅ የሆነው የመስቀል ትርጉም ደግሞ መስዋይታዊ ቤዛነት ነው። ሰላምንና አንድነትን የሚያስገኝ ወደ እግዚአብሔር የሚያቀርበን ወደ እግዚአብሔር የሚያቀርብ በኢየሱስ ክርስቶስ የተፈጸመው መስዋይታዊ ቤዛነት ነውና ቅዱስ ጳውሎስ በዚህ ቤዛነት ካልሆነ በቀር በሌላ መመካት ጭራሽ የማያስኬድና የማያዋጣ እንደሆነ ነግሮናል። እኛም መስቀል ኃይላችን ነው፣ መስቀል ጽናታችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው ስንል መስዋዕታዊ ቤዛነቱን ማመልከታችን እንደሆነ ይታወቃል። የመስቀል ትርጉም እንደ የአውደ ንባቡ በሦስት ዋና ዋና ትርጉሞች ቢነገርም የሦስቱ መዳረሻ ምስጢር መዳንን ማመልከት ነው። ትምህርተ መስቀሉን አርማችን አድርገን የምንይዘው የምንሳለመውና የምንባረክበት ለመዳን ነው። ስለ ሃይማኖታችን ስንል የምንቀበለው መስቀላዊ ተጋድሎና መከራም ለመዳን ነው። በጌታችን የተፈጸመልን መስዋዕታዊ ቤዛነት እኛን ለማዳን ነው። ስለሆነም በሁሉም አቅጣጫ የነገረ መስቀሉ መነሻ መገስገሻና መድረሻ መዳንና መዳን ብቻ ሆኖ እናገኘዋለን። ኢትዮጵያዊው ሐዋርያ ቅዱስ ያሬድም ቅዱስ ያሬድም መስቀል በሉ እሱንም ተማመኑ ብሎ የዘመረው የደመራ በዓል ተሳታፊዎችም በዓሉ በኮቪድ ወረርሽኝ ምክንያት በውስን ሰዎች መከበሩን አስመልክተው ስሜታቸውን ለአሜሪካ ድምፅ አብራርቷል። ታላቅ በዓል ህዝባዊ በዓል በመሆኑ የነበረውን አብሮ የማክበር አብሮ መንፈሳዊ ሐሴትን ማድረግ ባለመኖሩ እጅግ በጣም ምናልባት በሁላችንም ዘንድ ማቀፋዊ ችግር ነው እና ይህን እንረዳለን ከሰው ህይወት የሚበልጥ የለምና ያን ግንዛቤ ውስጥ በመክተት ነገ የምናከብረው ስለሆነ ይህን ያህልን ለአንድ ጊዜ ተቀብሮ የሚቆም ቢሆን ኖሮ እናዝን ነበር። ሆኖም ግን በየዓመቱ የሚከበር የአደባባይ በዓል ስለሆነ በኮሮና ምክንያት ህዝቡ ባይሳተፍም ቴክኖሎጂውን በመጠቀም ሌላ ይችላል በያሉ ገዳማቱ በመላ ኢትዮጵያም በዓሉን ያከብራሉ። በዓሉ የሰላም የበረከት ሬዲት የበዓሉ ስነ ስርዓት የተጠናቀቀው በብፁ ፓትርያርኩ የተባረከው ደመራ ሳለ ሳለወርቅ ዘውዴ ና በምክትል ከንቲባ አዳንቻ አቤቤ ከተለኮሰ በኋላ ነው። እንደተጠበቀው በዚህ በዓል ላይ ከፍተኛ የጸጥታ ጥበቃ እንደነበር ታይቷል። የፌዴራል ፖሊስ ኮሚሽነር እንዳሸውጣ ሰው ትናንት ለአሜሪካ ድምፅ ስናገሩ የጸጥታ ችግር ለመፍጠር የሚፈልጉ አካላት ስለመኖራቸውም በጥናት መረጋገጡን ገልጾ ነበር። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባም። ዲዛይን ለዘገባዋ እናመሰግናለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት የአማርኛ ቋንቋ ዝግጅት ነው። ወደ ተከታዩ ውይይት ከማለፋችን በፊት ከአንድ ዜማ ጋር እናቆያችሁ። እንኳን ለመስቀል በዓል በሰላም አደረሳችሁ። በቀርበው ዌብሳይታችን አምሀሪክ አት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክና በትዊተር አት ቪኦኤ አምሐሪክ ብላችሁ ተከተሉን ተነጋገሩ። ኢንስትግራምና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅታችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። አሁን በመግቢያችን ላይ ወዳስተዋወቅ ናችሁ ውይይት ነው የምናልፈው ባለፈው ማክሰኞ ዝግጅታችን በጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር የብልጽግና ወይም የለውጥ ጊዜ እየተባለ በሚጠራው የሁለት ዓመታት ጊዜ ውስጥ ኢኮኖሚው ያሳየውን ለውጥና አሁን የሚገኝበትን አጠቃላይ ቁመና የምንዳስስበትን የመጀመሪያው ዝግጅት ማቅረባችን ይታወሳል በለውጥ ሂደቱ የታዩ መሻሻሎችና መሰናክሎች ከሀገር በቀል የኢኮኖሚ ማሻሻያው ትግበራው አንስቶ ግዙፍና ጅምር ፕሮጀክቶችን በማስቀጠል የአገር የውጭ ንግድን ሚዛን በመጠበቅ የዋጋ ንረትንና ግሽበትን በማስተካከል የፋይናንስ ሴክተሩን እንደገና በማቃናትና ከሁሉም በላይ ደግሞ በኮቪድ-19 ወረርሽኝ ወቅት የመጣውን ድርብ ፈተና በመሻገር እየታዩ ያሉ አፈጻጸሞችንና ሰሞኑን የተደረገውን የብር ኖቶች ለውጥም ላይ የሚሰነዘሩ ሙያዊ አስተያየቶችን የምናዳምጥበት ውይይት ይሆናል። በውይይቱ አብረውን የሚቆዩት ሶስት እንግዶቻችን ሲሆኑ እነሱም የኢትዮጵያ ገንዘብ ሚኒስትር ዴታ ዶክተር እዮብ ተካልኝ፣ የኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዝዳንትና በአዲስ አበባ ዩኒቨርሲቲ የኢኮኖሚስት ምሁር ዶክተር ታደለ ፈረደ እንዲሁም የማክሮ ኢኮኖሚስቱ ባለሙያ ዶክተር እዮብ ተስፋዬ ናቸው። እንግዶቹን ያወያየው ደረጀ ደስታ ነው። ለዶክተር ኢዮብ ተካልኝ ካቀረበላቸው ጥያቄ ይጀምራል። ለመሆኑ ዋነኞቹ የመንግስት የፋይናንስ ወይም የገቢ ምንጮች ምንድን ናቸው? ብዙ ጊዜ በብድር በሀገር ውስጥ ሳይሆን በውጭ የፋይናንስ ምንጮች ላይ ብቻ ተመርኩዘው የሚመሰረቱ ናቸው የሚል ትችት ይሰማል። ሌሎች የኢንቨስትመንትና የታክስ መሰረት ማስፋትን ጨምሮ ያሉትን የአማራጭ የገቢ ምንጮችን በማስፋት ረገድ ምን እያደረጋችሁ ነው? ምን ስኬትና ችግር ሳለ፣ ዶክተርዮ አመሰግናለሁ። አመሰግናለሁ እንዳልከው ትንሽ አንዳንዶቹ ነገሮች ላይ ሀሳብ ላንሳና ወደዚህ ጥያቄም እመለሳለሁ። ሁለቱ ባለሙያዎች ያቀረቡትን ዝርዝር ትንተና ሙሉ በሙሉ ሸር አደርጋለሁ። በአጠቃላይ የኢትዮጵያ ኢኮኖሚ ችግር ምን ነበረ እና መፍትሄውስ ምንድን ነው የሚለው ላይ ያስቀመጡት ሀሳብ እንዳለ ሆኖ ግን የሀገር በቀል የኢኮኖሚ ማሻሻያው ስራ ላይ ከዋለ በኋላ ምን ውጤት አገኘን፣ አሁን አጠቃላይ ኢኮኖሚ ውስጥ ምን ሁኔታ ላይ ነው ያለው የሚለውን ትንሽ ሀሳብ አቅርበት ደስ ይለኛል። አንደኛ የማክሮ ተግዳሮቱ ላይ የአብይ ኢኮኖሚ ተግዳሮቱ ላይ ብዙ ተነስተዋል፣ ግን ምን አገኘን የሚለውን ለአድማጭ ግልጽ ማለቅ ጠቃሚ ይመስለኛል። ለምሳሌ እዳ ጫናን እንደምመለከት በጣም ከፍተኛ የሆነ የእዳ ጫና የነበረበት ኢኮኖሚ ነው። ግን ባለፉት የተንከር በተሰሩ ስራዎች አጠቃላይ የእዳ ጫና በተለይ የውጭ እዳ ጫናው ከሰላሳ አንድ ፐርሰንት ወደ ሀያ አምስት ፐርሰንት ኦፍ ጂዲፒ ይኖረው። ይሄ በጣም በጣም ስግኒፊከንት ችመንት ነው። ሁለተኛ በአጠቃላይ የኢኮኖሚ ዳይሬክሽን ተቀይሮ ነው ያለው ከዚህ በፊት አሁን ከነሳቸው ጋር የሚገናኛል ብድር

ሌላ በኩል የፋይናንስ ስርዓታችን ሙሉ በሙሉ በማዘመን ረገድ በጣም ከፍተኛ ርቀት ይገናል። ዶክተር እዮብ ተስፋዬ ያነሱት የዋጋ ግሽበት አንዱ መንስኤ፣ ብቸኛው አይደለም እንዳሉትም ከፍተኛ የሆነ ገንዘብ ኢኮኖሚ ውስጥ ይረጭ ስለነበረ ነው ማለት ነው። ሌላ አነጋገር ብር ይታተም ስለነበረ ነው ማለት ነው። ይህንን ለማስተካከል አንዱ የሰራው ትልቁ ስራ በተቻለ መጠን ከዚህ ውስጥ እንደሚደረገው የገንዘብ ሚኒስቴር ከብሔራዊ ባንክ ብቻ እየተበደረ ወይም ደግሞ ከአንዳንድ ተቋማት እንደ ጨረታ ዋስትና ያሉ ተቋማት በአነስተኛ ወለድ በአንድ ፐርሰንት በሁለት ፐርሰንት ወለድ ገንዘብ እየወሰደ ያንን ገንዘብ መልሶ ኢኮኖሚ ውስጥ የሚያሰራጨው እንዳይሆን የግምጃ ቤት ሰነዱን ኮምፕሊት ኦቨርሆል አርገናል። አሁን የግምጃ ቤት ሰነድ ሪፎ በመደረጉ ገንዘብ ሚኒስቴር ወለድ ምጣኔ ተወዳድረው አድረው የግምጃ ቤት ሰነድ የሚገዙ ተቋማት ጋር ነው ሰነዱን የሚሰጠው። ይሄ ማለት ባንኮች የፔንሽን ተቋማትን ወደ ብሔራዊ ባንክ እየመጡ ተወዳድረው ይገዛሉ ማለት ነው። ዜጋ ቤት ሰነዱ ይሄ ማለት ማለት ንፈለም በከዚህ በፊቱ ዝም ብሎ ከብሔራዊ ባንክ የሚወጣ ገንዘብ ሳይሆን ኢኮኖሚ ውስጥ ያለው ገንዘብ ነው። ተመልሰው በጀት ስራ እየዋለ ያለው ማለት ነው። ልቅ ኳቸው ሁለተኛ፣ አጠቃላይ ፋይናንስ ራስን ከማዘመን አንጻር እንግዲህ ባንኮቹ ያሉበት ኦቨሮል ስታንድ አሁን ከኮቪድም በኋላ በአጠቃላይ የሚገርም ነው። አልበር ጊዜ ሀበኝን በኋላ የዝነቶችር የሆን የማሳተሻል ያስባለን በተለይ የግል ባንኮች የዚህኛውን ዓመት አጠቃላይ ሪፖርት ስታይ ለመጀመሪያ ጊዜ ከአጠቃላይ የሴቪንግ ሞቢላይዜሽንም የሰጡት ብድርም ኢትዮጵያ የፋይናንስ ዘርፍ ዝሆን የሚባለውን የኢትዮጵያ ንግድ ባንክን በልጠው ኮሌክቲቭ የተገኝበት ሁኔታ ነው ያለው። ሁለተኛ አጠቃላይ ለግል ሴክተር የሄደው ብድር በሁሉም ባንኮች በጣም የአንበሳውን ድርሻ የያዘው የግሉ ሴክተር ነው። ከአጠቃላይ የብድር ፍሰት ውስጥ ስልሳ አምስት በመቶ የሚሆነው ለግሉ ሴክተር ነው ሄደው። ይሄ ደግሞ ላርጅ ለማንፋክቸሪንግ እና ለግብርና ዘርፎች ነው የሄደው። ሌላው ቅድም ያነሱት የምርታማነት ችግር ኢኮኖሚ ውስጥ ነበረ መሊሰ ላይ አንዱ ችግር ነው። ሌላ ኩል ደግሞ ኢኮኖሚው የሚያስፈልገውን አቅርቦት እያቀረብ አልነበረም። የምርትና የምርታማነት ችግር ነበረበት ኢኮኖሚ ነው። በዚህ ነው እንግዲህ ግብርና ላይ እንደ አዲስ ይህንን ዘርፍ ለማዘመን እና ደግሞ ግብርና የሚለውን ኖሽን ሰፋ አድርጎ ለማየት ከዚህ በፊት በደጋማ አካባቢ ሲያብቻ ተቀጥሎ የነበረውን የሰብል ምርት አሁን የቆላ ወርዷል። ምናልባት እንደ አርማቸው የሰማችሁት የቆላ ስንዴ ለፕሮጀክት ኢትዮጵያ ውስጥ የግብርና አቅም ምን ያክል ያልተነካ እንደሆነ ያሳየ ነው። በሌላ በኩል በደጋውም በወይና ደጋውም ቦታ ደግሞ ሌሎች የፍራፍሬ ምርቶችም በዚህ በዛፍ ተከላ ፕሮጀክት ከፍተኛ አብዮት ምክር ደረጃ ትልቅ ምክር እንቅስቃሴ የተደረገ ነው። እንዲሁም የቱሪዝም ዘርፋችንም በብቀለ የቆየነውን የቱሪዝም ዘርፍ በአዲስ መንገድ በማነቃጣት እንግዲህ እንዲ አዲስ አበባ ላይ የተጀመሩ ወደ ክልሎቹ የሚሄዱ የቱሪዝም የማሳያ ፕሮጀክቶች ዚዛስ ላይ ልቅጥል እንዳለው ያሳየ ናቸው። እንግዲህ ምንድን ነው ይህ ሽፍት ያመጣው ተለ ካልከኝ ዘረ ምንድን ነው ያመጣው? አንደኛ ኢኮኖሚስት ያለውን ዚክ መዋቅራዊ ችግር ሊፈታ ወደሚችል አቅጣጫ እያስገባን ነው ማለት ነው። አንደኛ ምርትና ምርት መርት ለመጣጠቅ እየተመለሱ ነው። ሁለተኛ የሕዝብ ሀብት በአባቡ ሳ ላይ እንዲሁ እያደረግን ነው። ይሄ እንግዲህ ከፕሮጀክት ማኔጅመንት ጋርም ቀያዩ የሚነሳ ይሆናል። ሦስተኛው አሁን አንተ የሆነ ያነሳሁ የፋይናንስ ምንጩ ምንድን ነው የሚለውን ነገርም ወደ ማስተካከል እያመጣ ነው ማለት ነው። ስለዚህ ጥያቄ ስመለስ የፋይናንስ ምንጩ በነገራችን ላይ የትኛው ሀገር ከሀገር ውስጥ ብቻ እንዲገኝ ኢንቨስት አድርጎ ኢኮኖሚ ማሳደግ አይችልም። ይህን አስተሳሰብ ማስተካከል አስፈለ አሜሪካ መጋር አንተ ያለበት ነገር ቢሆን ከፍተኛ የሆነ የውጭ ኢንቨስትመንት አለ። ወደ ቻይና ኢንቨስትመንት አሜሪካ ውስጥ ምን ያክል ትልቅ እንደሆነ የመጣቀ ነው። ነገር ግን አይ ቲንክ ሁለት እንድንታስላለ ጥያቄ እነዚህ ማስተካከል ማለት ጠቃሚ ይመስለኛል። ዋናው ዘላቂ የፋይናንስ ምንጭ የዶሜስቲክ ሶስ ከሀገር ውስጥ የሚገኙ ሀብት ነው። ከዚህ አንጻር በጣም ፌኖሚናል ማሻሻያ የምንለው የኢትዮጵያን የታክስ ስርዓት ለማዘመን የተሰራ ያለው ስራ ነው። በዚህ ረገድ አንደኛ የታክስ ፖሊሲዎችን ማሻሻል፣ የኤክሳይዝ ታክስ ፖሊሲ፣ የቫት ፖሊሲ፣ አሁን ደግሞ የፕሮፐርቲ ታክስ ፖሊሲ በቅርቡ እንትን ጊዜ እናደርጋለን፣ ነው ይሄ ኢኮኖሚ ውስጥ የመነጨ ሀብት ታክስ ሊከፈልበት ይገባል የሚለውን አቅጣጫ በደንብ የሚያመላክት በጣም ጥልቅ የሆነ ፖሊስ ስራ ነው። ሌላ በኩል ደግሞ ተቋሙን ታክስ ሰብሳቢ ተቋሙን ራሱ በማዘመን እንዲሁም ታክስ የመክፈል ግብር የመክፈል ባህልን በማሳደግ ታክስ አሰባሰብ ስርዓቱን የማሳለጥ ስራ እየተሰራ ነው ያለ። አሁን በዚህ አመት ይሁን ከኮቪድ ወረርሽኝ በኋላ አጠቃላይ የታክስ አሰባሰባችን ከአምና አንጻር የአስራ ሰባት በመቶ እድገት ማሳየቱ የሚያሳይህ ኢቨን ንዲስ ዲፊካልት ታይምስ ኢኮኖሚ ምን ያክል ተጠብቆ የቆየ መሆኑ ነው። ሌላው በጣም ጠቃሚ ነጥብ የሚመስለኝ በዚህ ሁሉ ስራ ውስጥ ህዝብ እንዴት ነው የሚታየው? ስለ ማክሮ አንድ ትልቁ ችግራችን ኢኮኖሚ ባለሙያዎች አቶ ማክሮ ሌሉ ነው ነገሮችን የምናነሳው ግን ለእያንዳንዱ ሰው ለሚሰማ አድማጭ ትርጉም የሚሰጠው በቤቱ ውስጥ ምን አይነት ለውጥ አመጣ የሚለው ነው። በዚህ ረገድ ቅድም እንደተነሳው የአራብ ሽበት ጉዳይ አንዱ ትልቁ እሱ ነው። በምንሰራው የኢኮኖሚ ማሻሻያ ውስጥ ስራ መፍጠር እና የሰዎችን ህይወት መለወጥ ዋናው አክላዊ ጥቅት መሆን አለበት። አሁን በምን እግሬ የግብርና ስራዎች ለምሳሌ እያንዳንዱ ገበሬ በጋራ ተባብሮ ነው አካባቢን እያለመለ ጠቅላይ ሚስ ያዘ እንደሚሉት ለገበሬው መደመር ማለት ጎሳ ገጠም ማለት መደመር ነው እንደሚሉት ተበጣሶ የተቀመጠ ነው። ያንን መሬት አንድ ላይ ሰፍቶ ትልቅ ማሳ መረጠ ወደ ኮመርሻል ፋርም መቀየር መቻል በሰዎች ውስጥ ላይ የሚያመጣው ብለ በጣም በጣም ፕሮስ። ሌላው ይሄ አስተምረን ያስቀመጥነው ወጣት አዳዲስ ሀሳብ ሊያመንጭ እየፈለገ አዲስ ሀሳብ ሊያመንጨት የተቸገረ ወጣት ምክንያቱም የኛ ኢንቨስትመንት ዋል አስቸጋሪ ሆኖ ነው የቆየ። ሁለተኛ አጠቃላይ የስትራክቸር ያልናቸው መዋቅራዊ ችግሮች አሉ ኢኮኖሚ ውስጥ የቴሌኮም ሴክተሩን ጨምሮ የስታርታፕ ፈንድ፣ አዲስ ሀሳብ ስታምለጭ ሀሳብ ተቀብሎ ፈንድ የሚያደርግ ተቋም የለም። ይህን ለማስተካከልና እነዚህ ወጣቶች የስራ ፍጠራ ውስጥ እንዲገቡ ለማድረግ የስታርታፕ ፈንድ የማቋቋም የዲጂታል ስርዓት የማገልጠል ፋውንዴሽናል የሆኑ ሪሳላዊ ዲሳዎችን የመስራት ስራ ስፈር እነዚህ ነገሮች እንግዲህ በአጠቃላይ ኢኮኖሚ ጥሩፋት ወደ ሰዎች ህይወት የደረሰ እንዲሆን የሚያደርጉ ናቸው። ያሆ ሰት ላይ ፋይናል በጣም ትክክለኛ ኦብዘርቬሽን ነው። ደቅም እንዳነሳ ነው አብረን የቆየ መሰረታዊ የማክሮ ተግዳር ሰው ግን የሀገር በቀል ማሻሻያ ላይ እንደተቀመጠ ይህንን ምስጋ ያለ ሙሉ በሆነ እይታ ነው ማለት ዋናው ችግሩ አዎ፣ የገንዘብ አቅሞት የነበረውን ችግር እቅሰት ላይ እሱን አቁመነዋል። ያ ብቻውን በቂ አይደለም። ያለው ሀብት ደግሞ ምርታማ የሆኑ ዘርፎች ላይ ካልዋለ ግብርና ውስጥ ያለው ምርትና ምርታማነት ካልጨመርም፣ በሌላ በኩል ደግሞ የገበያ ስርዓቱ ላይ ያሉ መሰረታዊ ችግሮችን ካልፈታም፣ ይህንም ስር ነቀል በሆነ መልኩ መለወጥ አይቻልም። ስለዚህ እነዚህን አናበን መስራት ይሻላል የሚል አቅጣጫ መያዝ ነው። በዚህ አቅጣጫ እንግዲህ ዘንድሮ ወደ ሶስት መቶ ሺህ ሄክታር ስንዴ ይመረታል። በየቦታው ይሰራል ያላቸው የግብርና ምርታማነት ስራዎች አጠቃላይ የአቅርቦት

ዋናው ነገር አንደኛ ኢንቨስትመንት፣ ሁለተኛ ኢንቨስትመንት ደግሞ ምን አይነት ኢንቨስትመንት ሆን አለበት። ለምሳሌ ቲቪፊ አንደኛው ሞዳሊቲ ነው። የመንግስትና የግል ዘርፍ ሽርክነት ማለት ነው። አፕሮችን በመቀየር እንዲሁም የሚመጣው አጠቃላይ ሀብት ከውጭ በባሆን እንግዲህ የሚመጣው ሀብት በሸመታ ላይ የሚውል ሳይሆን ምርታማ የሆኑ ዘርፎች ላይ የሚውል በማድረግ አጠቃላይ እኮ የምታማነ ሳደግ ነው ትልቁ ነገር እንጂ ለማንኛውም አጣ ውድድርን ይሁን በኢንቨስትመንት ሀርድ ከውጭ ሊመጣ ይችላል የምትለውን ነው። እሺ እንግዲህ ዶክተር እዮብ አሁንም እርሶ ጋር ልቆይና እንግዲህ እዚህ የብድር አወሳሰድ አጠቃቀም ላይ በራስ አቅም ለመጠቀም በብድር ላይ ብቻ አለመተማመን እና በብድር የሚመጣውም ገንዘብ ምን ላይ እንደሚውል የተለየ አቅጣጫ ኢኮኖሚ አቅጣጫ መቀየሩን ነው አያይዘው የገለጹት። በብድርም ብቻ ሳይሆን ከሀገር ውስጥም ከህዝቡም በታክስም ሆነ በማናቸውም መንገድ የሚገኘውን ሀብትንም አግባብ ላይ የመዋልም ነገር አለ በዚህ በኩል። አንድ ጥያቄ ላንሳ አሎትና የገቢ ምንጭ ብቻ ሳይሆን እንግዲህ ወጪዎችንም ማሰብ ግድ ይላልና ለምሳሌ ከዓመታት በፊት የተጀመሩና የሀገሪቱን ጥሪት ሪሶርስ እየወሰዱ ያሉ ግዙፍ ፕሮጀክቶች አሁን ድረስ አልተጠናቀቁም፣ አዳዲስ ፕሮጀክቶችም አሁንም ከፍተኛ ወጪ ያስወጣሉ የሚሉ አሉ። በጀትን በመቆጠብም ሆነ ቅድሚያ ሊሰጣቸው በሚገቡና ስራ ፈጣሪ የሆኑ ፕሮጀክቶችን በመንደፍ ረገድ ያላችሁ አሰራር መርህ ወይም ምን ይመስላል አሁን ካሉት ጋር አጠር አድርገው ቢገልጹልኝ። በጣም ጥሩ ጥያቄ ነው። ፉሌ አብሪ አንዱ ክፍት የኛ ሀገር ኢኮኖሚ ችግር የነበረው የፕሮጀክት አፈጻጸማችን በጣም በጣም ደካማ ነው የነበረው። ለምሳሌ ከስኳር ፕሮጀክቶች የሬልዌ ፕሮጀክቶችን ብታነሳ ህዳሴ ግድብን ጨምሮ ከሚገባው በላይ ጊዜና ሀብት የጠፋባቸው ፕሮጀክቶች ናቸው። መጀመሪያ አካባቢ እንደመጣው አንዱ ያደረገው ነገር ቢኖር አጠቃላይ እስኪ የመንግስት ፕሮጀክቶችን ፕሮፋይል ይሰራ ተብለው አንድ ስልሳ ተደርገ ወደ መቶ ሁለት የሚሆኑ ፕሮጀክቶች በጣም ትልቅ የኮስትና የታይም ኦቨርራን ነበረባቸው። ወደ አርባ ሁለት ቢሊዮን አካባቢ የሚጠጋ ገንዘብ በመዘግብ ብቻ በአክመ እንደነበረ ያየ ነው። ይህን ለማስተካከል ምን ተደረገ ታልክ፣ አንደኛ አጠቃላይ ፐብሊክ ኢንቨስትመንት ማኔጅመንት ፕሮቶኮሉ በአዲስ መንገድ ተቀርጿል። ይህንም ማለት ነው ከዚህ በኋላ የሚደረጉ ማንኛቸውን ፕሮጀክቶች መጀመሪያ ተጠንቀውና የስርት ስም ተደረጓል የፕላኒንግ ና የፕላና ልማት ኮሚሽን አጥንቶ አፕሮቭ ካረጋቸው በኋላ ወደ ገንዘብ ሚኒስቴር የሚመጡ ሁለተኛ ላይ የፕሮጀክት አስተዳደር አቅማችንን እንድናሻሽል አቅጣጫ ተቀምጠው ገንዘብ ሚኒስቴር ለመጀመሪያ ጊዜ የፕሮጀክት ስትል ተቋም ዳይሬክተር የታቋቋመ በዚህኛው አመት ነው። ይባጭሩ የፕሮጀክት ማኔጅመንት ላይ በጣም ሲሪዮስ የሆነ ፍረስ ነበረብን ያንን ማስተካከል የመቻላችን ነው። እንግዲህ ወቃሴ ግድብ አሁን የደረሰበት ደረጃ ያደረሰ ተነፍለ የነበረው የስኳር ኢንዱስትሪ ፓርክ ፕሮጀክቶች ወደ ማለቅ የመጡት እንዲሁም በርካታ በመንግስት ህይወት የሚሰሩ ፕሮጀክቶች። በነገራችን ላይ ፕሮጀክቶች ብዙ ናቸው። ትምህርት ቤት አለ፣ ሆስፒታል አለ፣ ክሊኒክ አለ። በዚህ አይነት ብቻ ከአስር ሺ በላይ ፕሮጀክቶች በየቦታ በአጠቃላይ አገሪቷ እንዲያልቁ ተደርጎ የመጨረሻት በሚለው ብሄል እነዚህ ፕሮጀክቶች አልቀው እንዲመረቁ ተደርጓል። ይሄ ግን በቀጣይነት አሁንም ብዙ ስራ የሚጠይቅ ነው። ዋና ባለቤት ይመስለኝ በዚህ ብጨረስ ህዝቡ ጠያቂ መሆናል አለበት ህዝቡ ይህ ፕሮጀክት መቼ ተጀመረ? መቼ ያልቃል? የተቀመጠለት አጠቃላይ ሀብት ሚያክል ነው? በዛ ሀብት ነው ያለቀው የሚለውን የቅየጠ ከመጣ ጥያቄ ማህበረሰብ ከፈጠረን ፕላንስን የሚሉት የውስጡንም የውጭንም ሌላ ማጋለጥ ከቻለን አይ ቲንክ የፕሮጀክት ኤክስኪውሽን አቅማችን እየበረታ ይመጣል። በተለይ ደግሞ በቅርቦች ሠርቶች አዲስ አበባ ፕሮጀክቶች ያሳዩ ነገር ቢኖር ረንድ ከተመራ ፕሮጀክት በተጀመረበት ጊዜ እና በተጀመረበት ያስበለት ውጪ ማለቅ ይችላል የሚለው ነው። ይሄ እንግዲህ አዲሱ ዳይሬክሽን ነው። አዲስ ተተኩራለን ማለት ነው። እንግዲህ ይህ የበጀትም ሆነ የፋይናንስ አጠቃቀም ጉዳይ የፋይናንስ ፖሊሲውንም እንድናይ ይጋብዝ ይሆናል እዚህ ላይ ዶክተር ኢዮብ ተስፋዬ እንግዲህ የፋይናንስ ፖሊሲ እንዲለወጥና ማሻሻያዎች እንዲደረጉ ሲከራከሩ ኖረዋል እርስዎ ማለት ነው ካነሷቸው ሀሳቦቹ ምን ያህሉ ተፈጽመዋል ምን አይነት የገንዘብ ፖሊሲ እንዲኖር ይፈልጋሉ አስተያየት ቢሰጡበት ዶክተር ኢዮብ ተስፋዬ ኦኬ አንድ አንድ ስቴፕ ወደኋላ ኋላ ልመለስና ዶክተር ዮብ ተካሊ እሱትን አንዳንድ ነጥቦች ላንሳ። እዚህ ሀገር በቀል ኢኮኖሚክ ሪፎርም ፕሮግራም ከተጀመረ ጀምሮ አንዳንድ የተሰሩ ስራዎች አሉ። የታስገኙ ስራዎች አሉ። በተለይ ለምሳሌ የገንዘብ አቅርቦትን ኤክሴሲቭ የሆነውን በኢኮኖሚ ውስጥ የተሰራጨውን የገንዘብ አቅርቦት ለመቀነስ እርምጃ ተወስዷል። እንዲሁም ኮቪድ መጥቶ እንቅፋት ሆነ እንጂ አካሄዱ ጥሩ ነበረ። በአመት በአቨሬጅ ኦን ላስ ቴን ይርስ ትዌልቭ ይርስ መኒ ሰፕላይ በሰላሳ ፐርሰንት ነበር የሚያድገው ይህንን ወደ ሀያ ፐርሰንት ማውረድ ተችሏል በሁለት ሺህ አስራ ስምንት አስራ ዘጠኝ አካባቢ እና ይሄ ጥሩ አቅጣጫ ነው። ፕሮባብሊ የኮቪድ መምጣት ይሆናል። እሱም ተገቢ ነው። ኤክስፓንሽነር የሆነ ፊስካል ፖሊሲ መጠጠ ትክክል ነው። ስራ መቆም ስለሌለበት፣ ኢኮኖሚ መቆም ስለሌለበት ቅድም ዶክተር ዮብ እንዳነሳው የዚህ የትሬዥሪ ቢል ማርኬቱ በማርኬት ቤዝድ ሆኖ መንግስት የሚያስፈልገውን ገንዘብ ከገበያው ብቻ እንዲያገኝ ይህም ተጀምሯል፣ ጥሩ ነው። ሌሎች እንደዚሁ ምርትና ምርታማነትን ለማሳደግ ለምሳሌ በዚህ በቆላ አካባቢ የተጀመሩ እርሻዎች አሉ። ይሄ ሲግኒፊካንት ሲግኒፊካንት ፕሮግረስ ነው። ቀላል ፕሮግረስ አይደለም። ግን አሁን ካለው ውስብስብ የኢኮኖሚ ችግር አንጻር አንደኛ የተወሳሰበ ነው፣ በአጭር ጊዜ የሚፈታ አይደለም። ሁለተኛ የስትራክቸራል ማማነቆው ስትራክቸራል ቦትልኔክ ትሪመንደስ እና ኢኖርመስ ነው። ይህም ጊዜ የሚፈልግ ነው። ሀገሪቷ ለክዥሪ ኦፍ ታይም የላትም። እንደ ገቨርንመንት ሀዝ ኖ ለክዥሪ ኦፍ ታይም አሁን የተጀመሩ ለውጦችን በጣም በጣም አጠናክሮ መቀጠል ያስፈልጋል። በሞኔትሪ ፖሊሲ ደረጃ መሰራት ያለባቸው ስራዎች አሉ። አሁንም ዳይሬክት ሞኔትሪ ፖሊሲ ወደ ኢንዳይሬክት ፖሊሲ ኢንስትሩመንትስ መሻገር መቻል አለበት። ራሱ ሴንትራል ባንኩን እንደገና ሪፎርም ማድረግ ይጠይቃል እና ፍጥነት የሚለውን ማስመር ይፈልግበታል ነው ምክንያቱም ያለው አንኤምፕሎይመንት የፖቨርቲ ኢንፍሌሽን የፎሬን ኤክስቼንጅ እጥረት አሁንም በጣም በጣም በርካታ እርምጃዎች መወሰድ አለባቸው የኢንስቲቱሽናል ሪፎርምስ መደረግ አለባቸው ወደ ፋይናንሽል ሴክተሩ ስንመጣ አሁንም ማንሳት የሚፈልገው በተለይ በዘላሰብን መንዘስ የንግድ ባንክና የልማት ባንክ ላይ የተወሰዱ ማሻሻዎች አሉ በጣም በጣም ፋንዳሜንታል የሆኑ እንደሚታወቀው እነዚህ ትላልቅ የተጀመሩ ፕሮጀክቶችን ንግድ ባንክ በቀጥታ በትዕዛዝ ያለምንም ፊዚቢሊቲ ስታዲ ብድር እንዲሰጥ ብድር እንዲያቀርብ ነው። ለስኳር ፕሮጀክቶች፣ ሬልዌይ፣ ለመሳሰሉት እንደዚሁ በርካታ ገንዘቦች ተሰጥቷል። እነዚህ ፕሮጀክቶች ግን የአፈጻጸም ድክመት የአፈጻጸም ድክመት ብቻ ሳይሆን ስር የሰደደ ኮራፕሽንም ስለነበረ ገንዘቡ ለንግድ ባንክ ሊመለስ አልቻለም። ባንኩ የሊኩዲቲ የገንዘብ ፍሰት ችግር ውስጥ ገብቶ ነበረ። ይሄ የገንዘብ ችግር ፍሰት አጠቃላይ ወደ ሲስተሚክ ችግር ሊተላለፍ ጥቂት ወራት ነበር የቀሩት። ግን ይሄን አቨርት አድርጓል። መንግስት አንዱ አንድ ትልቅ እርምጃ ብዬ የማወስደው በንግድ ባንክ አካባቢ የነበረውን የገንዘብ ፍሰት ችግሮችን መሰረታዊ በሆነ መልኩ እየፈታ ነው። ንግድ ባንክ ካለፈው ዓመት ከነበረበት ሁኔታ በጣም ተሻሽሏል። ይሄም የፋይናንስ ስርዓቱን አድኖታል፣ እያዳነው ነው። ተስፋ ሰጪ ሁኔታዎች አሉ። በልማት ባንክ በኩል ያሉ ሪፎርሞች አሉ። ብዙ ጠለቅ ብዬ ባላውቀውም ልማት ባንኩ መሰረታዊ በሆነ ሁኔታ መቀየር መደረግ ነበረበት። ካፒታል ኢንጀክት ከመደረጉ በፊት ያለበት ችግር ምንድን ነው ተብሎ የተበላሹ ብድሮች ምንድን ናቸው፣ ለነዛ ሬስፖንስብል እነማን ናቸው ተብሎ የመስገድ ተደርጎ እንደገና ማዋለድ የሚጠይቅ ነው። ተስፋ አደርጋለሁ ተጀምሯል የተባሉ ሪስትራክቸሪንጎች ባንኩን ትክክለኛ የልማት ባንክ ለኤስኤምኢስ ብድር የሚሰጥ ለትላልቅ ፕሮጀክቶች ብድር የሚሰጥ በኢኪቲ ኢኪቲ ፋይናንሲንግ ውስጥ የሚገባና አስተማማኝ የሆነ የልማት መሰረት ማድረግ ይጠበቃል። አንዱ ሪፎርም ስንል ይሄን ነው። ስራ አጥነትን ለመቀነስ እንደዚህ አይነት ሪፎርሞችን መውሰድ ያስፈልጋል። በፋይናንስ ሴክተር ውስጥ የተፈጠሩት ችግሮች ልክ እንደ ሌሎች ሴክተሮች ውስጥ እንደተፈጠሩት ችግሮች ቀላል አይደሉም፣ ጊዜ ይፈልጋሉ። ግን ጥሩ ጥሩ ስራዎች እየተሰሩ ናቸው። ኢትዮጵያ ንግድ ባንክ በአጭር ጊዜ ውስጥ ኮምፕሬንሲቭ የሆነ ሪፎርም ፕሮግራም ውስጥ ይገባል ይስተካከላል፣ የሚል እምነት አለ። አድማጮቻችን እየተከታተላችሁ ያላችሁት የኢትዮጵያ ኢኮኖሚ ወቅታዊ ገጽታ አስመልክቶ ከኢትዮጵያ ገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ከኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዚደንትና በአዲስ አበባ ዩኒቨርሲቲ የኢኮኖሚስት ምሁር ዶክተር ታደለ ፈረደ እና የማክሮ ኢኮኖሚስቱ ባለሙያ ዶክተር እዮብ ተስፋዬ ጋር በማድረግ ላይ ያለውን ውይይት ነው። ውይታችን ይቀጥላል። ዶክተር ታደለ እስኪ ደግሞ ወደ እርሶ ልመለስና ቀደም ሲል ስለ ኢትዮጵያ ኢኮኖሚ ወቅታዊ ቁመና እስከነ ችግሮቹ ነግረውናል። የኢኮኖሚውን የእድገት አቅጣጫስ እንዴት ይመለከቱታል? የአገሪቱ ኢኮኖሚ እድገት የአምናውን ካለፈው አመት የዘንድሮውን ደግሞ ከመጪው ጋር ሲያነጻጽሩ የሚመለከቱት ስዕል ምንድን ነው? እንግዲህ ብዙ ጊዜ የእናንተ ማህበር ትንባያዎችን ያወጣል ፣ እርሶም ውይይቶችን ያዘጋጃል። ቀደም ሲል በነበረው የማህበሩ ታሪክ አሁንም ባለው ከዚህ ልምዶ አንጻር የግሎ አስተያየት ነው የማህበሩ እንዳልሆነ ቅድም እሱን አከብራሉ። አሁንም ለአድማጮቻችን መግለጽ የምፈልገው በግሎ የሰጡት አስተያየት መሆኑን በድጋሚ ለማስታወስ ነው እና ስለ መጪው ኢኮኖሚ ያለት ትንባያ ምንድን ነው? ዶክተር ታደለ። አመሰግናለሁ በተነሱት ጉዳዮች ላይ በአብዛኞቹ ስማማለሁ። ወደ ጥያቄው ስመጣ ምናልባት ይሄ የኢኮኖሚ እድገት ውጤት ነው፣ መጨረሻ ላይ የሚገኝ ውጤት ነው። ይሄ ውጤት በስራ ነው የሚገኘው፣ በሚወሰዱ የፖሊሲ እርምጃዎች የሚመጣ ነገር ነው እና የብዙ ውጤት ድምር ነው የኢኮኖሚ እድገት። እና ከአምና ይሄ የኢኮኖሚ እድገት አሁን ያለው ኢኮኖሚ ምን ላይ ነው? አምናስ ምን ነበረ? ሁኔታዎች የተለያዩ ናቸው። ስለዚህ ሁለቱን ማወዳደሩ ምናልባት ትንሽ አስቸጋሪ ይሆናል። በእድገት አካባቢ ሲመጣ አሁን ያለው ኢኮኖሚ ሁኔታ ካለፈው ዓመት ጋር ሲመጻጸር በተለያዩ ምክንያቶች የተለየ ያደርገዋል። አሁን ያለ ነው የኮቪድ አስራ ዘጠኝ ዘመን ነው እ ደግሞ ብዙ ችግሮችን እየፈጠረ ያለ ነው በምርቱ በአገልግሎቱ እንዲሁም ደግሞ በአሰራር ደረጃ ነው። ኮቪድ ያመጣው የራሱን የቻለ ተጽዕኖ አለ። ኢኮኖሚን በከፍተኛ ሁኔታ ጎድቶታል። ከዛ በተጨማሪ ደግሞ በተለይ ኢንቨስትመንትን የሚገፉ አካሄዶች አሉ። መንግስት የሚወስዳቸው እርምጃዎች ያሉ ኢንቨስትመንት ለመሳብ ግን ደግሞ በሀገር ውስጥ የሚፈጠሩ አለመረጋጋት፣ ግጭቶች እነዚህ ደግሞ ኢንቨስትመንትን የሚገፉ ናቸው። አይደለም ተጨማሪ አዳዲስ ኢንቨስትመንት ሊመጣ አይቀርና ያሉትም ውጩ እንዲያዊ የሚገፋፋቸው ጉዳይ ነው። ባለፈው ዓመት እንኳ የተደረጉትን ግጭቶች እና የወደመውን ኢንቨስትመንት በጣም አስከፊ አሰቃቂ ነበር። ይህን እያየ አይደለም የውጭ ባለሀብት የሀገር ውስጥም ባለሀብት እዚሁ ኢንቨስት ለማድረግ ትንሽ ሁለት ሶስት ጊዜ ሊያስብ ይችላል። ይህ ባለበት ሁኔታ ሌላ ደግሞ አንበጣ ያስከተለው ጉዳት አለ። አሁን ደግሞ ቦርስ እያስከተለ ያሉ ተጽዕኖ አለ። የእነዚህ ሁሉ ድምር ኢኮኖሚውን በጣም አዝጋሚ ነገር ያደረገዋል እና የኢኮኖሚ እድገቱን በዛው ልክ ያነሰ ይሆናል ማለት ነው። ይህም ይህ ነው የሚባል የተገመተ የቁጥር ባይኖረኝም እነዚህ ሁሉ ችግሮች ግን የኢኮኖሚ እድገቱን እንደሚጎትቱት፣ ከአምናው ጋር ስንጻጽር ወደ ታች የወረደ እንደሚሆን አንዳንድ ትንበያዎች ያመለክታሉ። ሊያገግም ይችላል። የሚያገግመው ግን በጣም አዝጋሚ በሆነ ሁኔታ ላይ ይህም ከፍተኛ የሆነ የመንግስት ድጋፍ ተደምሮበት ነው። በነገራችን ላይ መንግስት በተለይ ኮቪድ ጋር ተያይዘ እየወሰዳቸው እርምጃዎች ኢኮኖሚው የበለጠ እንዳይወርድ ድጋፍ አድርጎለታል። በዚህ የመንግስት የወሰዳቸው እርምጃዎች በጣም የሚበረታቸ ናቸው በዚህ በኩል። ያም ሆኖ ግን መንግስት ካሰበው ውጭ የሆኑ ነገሮች አሉ፣ ግጭቶች፣ ጎርፍ፣ ሌላም ሌላም እና እነዚህ ሁሉ ጠቀላይ ኢኮኖሚውን የሚጎዱ ሆነው ነው የምናያቸው። ስለዚህ የመጪው ትንበያ ብዙም ደስ የሚል አይመስለኝም። እንግዲህ አሁን እርሶም ቀደም ሲል እንደ ችግር ጠቃቅሰዋቸዋል። የገንዘብ ሚኒስትር ደኤታው ዶክተር ዮብ ተካልኝም አብራርተውታል ከሌሎች ጉዳዮች ጋር ግን የራሱን ልዩ ትኩረት ሰጥተን እንድናየው እንግዲህ የኢኮኖሚ እድገት የተጨበጠና በኑሮ የተገለጠ መሆን ይኖርበታል። በዚህ ረገድ የኑሮ ውድነት አንዱ መገለጫ ይመስለኛል። መንግስት ግን ያው ከውጭ የሚገቡ ፍጆታ እቃዎችን በተለይም የምግብ ፍጆታዎችን በሀገር ውስጥ አምርቶ ራስን ለመቻል እስከዚያ ድረስ ገበያውን ለማረጋጋት ከውጭ የገዙ የመደጎምን ስትራቴጂ መጠቀሙን እየገለጸ ነው። የዚህን ስልት አዋጭነትና አፈጻጸም እንዴት ይመለከቱታል? ዶክተር ታደለ መልካም እንግዲህ መሰረታዊ የሆኑ የምግብ ፍጆታችንን ማምረት ማቅረብ ጊዜ የማይሰጠው ጉዳይ ነው። እንግዲህ አንድ ሀገር ቢያንስ ቢያንስ ሌላው ቢቀር መሰረታዊ የሆኑ ምግብ ፍጆታችንን ለዜጎቿ ማቅረብ ነው። ሌላው ሌላው ከዛ በኋላ የሚመጣ ጉዳይ ነው። ይሄ አሁን ያለው አስተዳደር የወረሰው የኢትዮጵያ ኢኮኖሚ ሁለት ዋና ዋና መገለጫዎች ነበሩ። በፊት በነበረው የኢኮኖሚ ሞዴል አንደኛው በውጭ ፋይናንስ ላይ ጥገኛ መሆኑ፣ ቅድም ዶክተር እዮብ ተካልኝ በስፋት ስለሄደበት መድገም አልፈልግም። ሁለተኛው እና ዋነኛው ደግሞ በገቢ እቃዎች ላይ የተንጠለጠለ መሆኑ ነው። እንግዲህ የኢትዮጵያ ኢኮኖሚ አንድ ነው ዋናው መገለጫ መሰረታዊ የሆኑ ፍጆታዎች መሰረታዊ የሆኑ እቃዎች እንደ ምግብ ያሉ እቃዎች ወደ ሀገር ውስጥ ይገቡ ነበር። እዚህ መመረስ ይችሉ ይህን ደግሞ እነዚህ የበተለይ ከግብርና ጋር ተያይዞ ከኢንዱስትሪ ጋር የሚያያዙ እቃዎች ናቸው፣ ወይም የምግብ ፍጆታዎች ናቸው። ከግብርና ጋር ተያይዞ ያሉትን አሁን ጥሩ ዜና አሁን መንግስት እየሰራቸው በተለይ የግብርና ሚኒስትር እየሰራቸው አለ ከውጭ የሚገቡትን የምግብ ፍጆታ በሀገር ውስጥ የመተካት ብሎ ሰፊ የሆነ ስራ እየሰራ ነው። ይ በጣም የሚበረታታ የሚገባ ነው። በተለይ ከኢንዱስትሪ ጋር ደግሞ ያው በሀገር ውስጥ ማምረት ጊዜ የሚጠይቅ ጉዳይ ነው። እስከዛው ድረስ ግን እስከዛው ድረስ ግን እነዚህ መሰረታዊ የሆነ የምግብ ፍጆታዎችን ከውጭ ሀገር ገብሶ ማምጣቱ የግድ ይላል። ይሄ እንዳጭር ጊዜ ራስ ምታት ማስታገሻል ለሆን ነው እንጂ ዘላቂ መፍትሄን አልነበረም። ድሮም እኮ እነዚህ ነገሮች እኮ እናመጣ ነበር። መሰረታዊ የሆነ የምግብ ፍጆታዎች ወይም እቃዎች ድሮም ቢሆን ይመጣሉ፣ እስካሁንም እየመጡ ነው ያሉት። ምናልባት አሁን ጥሩ የሚሆነው ለማቆም መንግስት መወሰኑ ነው። አዲሱ ዜና እነዚህ መሰረታዊ የሆነ የሆኑ የምግብ ፍጆታዎችን አገር ውስጥ አምርተን ራሳችን እስከምንችል ድረስ ግን ያው ውጭ አምጠን ዜጎችን መመገብ አለብን የሚሉ አካሄድ፣ ምንም ማማራጭ የለም። ስለዚህ መሰረታዊ የሆነ ፍጆታችን ማሞላት ስላለብን ዜጎች፣ ይሄ ነገር በዚያው እንደ ቢዝነሱ ነው እንዳይቀጥል ነው እና ይሄ ደግሞ አገሪቱን ትልቅ ዋጋ አስከፍሏታል። ያምንዛ በመሆኑ ለምሳሌ ዋናው ውድ የሆነውን የውጭ ምንዛሬ በእነዚህ ሀገር ውስጥ ሊመረቱ የሚችሉትን እቃዎች ለማስመጣት መዋሉ ነው። ይህም በራሱ የውጭ ምንዛሬውን ይጎዳዋል። እዚህ አገር ውስጥ ይመረቱ፣ ግን የውጭ ምንዛሬ እናድናለን ቢያንስ። ሁለተኛውም ውጭ ሀገሮች ሲመጡ ደግሞ የሚችሉትን ምርቶችና ድርጅቶች ይጎዳቸዋል። ስለዚህ የሀገር ውስጥ ምርትም በከፊል ይጎዳል። ዋነኛው አብዛኛውን ገቢ እቃዎችን ማስመጣት አገር ሊፈጠር የነበረውን የስራ ድል ያሳጣል። አሁን በቅርቡ ያጠናነው ጥናት አለ በተለይ በምግብና በመጠጥ በጨርቃ ጨርቅና በጋርመንት በኮንስትራክሽን እቃዎች ሌላ አንድ ዘርፍ አለ። በነዚህ አጠማ ነጥመት አለ የምግብ የጨርቃ ጨርቅና ሌሎችን ሀገር ውስጥ ቢመረት ኑሮ ሊፈጥሩት የሚችሉት የስራ እድል የትየለሌ ነበር። ምን ማለት ነው? ይህ ኢትዮጵያ ከውጭ ሀገር በገፍ መሰረታዊ ስጅታችን ማስመጣት የስራ እድል ወደ ውጭ እየላከች ነው ማለት ነው። ስለዚህ ይሄ ደግሞ ከፍተኛ የሆነ የስራ ባለበት ሀገር ተገቢም አይመስለኝም፣ ጥሩም አይመስለኝም። እነዚህ ሀገር ውስጥ መረቱትን በሀገር ውስጥ የጥሬቃ ቢመረቱ ግብርናው ከኢንዱስትሪ ጋር ይተሳሰራል። አገልግሎቱም እንደዚያው ከሌሎች ጋር ይተሳሰራል። ስለዚህ የኢኮኖሚ ትስስርን ማበረታታት እና ማምጣት ማጠንከር ይቻላል። በተለይም ደግሞ አሁን መንግስት ኮርት ሰብስቲሽን ወይም ደግሞ ገቢ እቃዎችን በሀገር ውስጥ መተካት የሚለው በዛም ተያይዞ እየሰራቸው ያሉ ስራዎች ሰየው የሚያስሉ ናቸው። ውጭ እቃዎች ላይ የተንጠለጠለ ኢኮኖሚ ብዙም ዘላቂ አይደለም። ይህን አይተነዋል፣ ባለፉት ሀያና ሀያ አምስት ዓመታት አይተነዋል ነው አዋጭ እንዳልሆነ። ዋነኛው ዘላቂ ልማት ለማምጣት አስተማማኝ የሆነ የስራ እድል ለመፍጠር የውጭ መንግስትችክል በዚህ በአገር ውስጥ ማምረቱ ወይንም ደግሞ ገቢ እቃዎችን በአገር ውስጥ መፈካቱ ጊዜ የማይሰጠው ጉዳይ ነው። እሺ ዶክተር ታደለ በጣም አመሰግናለሁ። ዶክተር ዮብ ተካልኝ እንግዲህ እነዚህ አስተያየቶች ላይ መልስ እዚህ ላይ በመንግስት ኃላፊነቶ የሚሰጡት አስተያየት ካለ ያክሉና በሸቀጦች ብቻ ሳይሆን በተለይም የፋይናንስ አቅርቦትና ተደራሽነትን እስከ ታችኛው የኅብረተሰብ ክፍል ስለማዳረስ የኢኮኖሚውን እድገት ከዜጎች የነፍስ ወከፍ ገቢ ጋር የቀጥታ ግንኙነት እንዲኖረው ለማድረግ ለምታደርጉት ጥረት ሊነግሩን ይችላሉ። አመሰግናለሁ። ዶክተር ታደለ በጣም ጥሩ አድርጎ ነው የገለጠው ግን እንደሆነ አድማጩ ግልጽ እንዲሆን ባለፉት ሁለት ዓመታት የኢትዮጵያን የኢንዱስትሪያል ፖሊሲ ኮምፕሊትሊ ኦቨርሆል አድርገናል ምንለው ያለ ምክንያት አይደለም። ምን ማለት ነው ይሄ? ግብርና የመንግስት ኢኮኖሚ ውስጥ ያለው ሚና ይታወቃል። ልማታዊ መንግስት ነው። ግን ያ ልማታዊ መንግስት በምን መልኩ ነው እንደዚህ ዘርፎች ላይ ኢንቨስት የሚያደርገው ወይም ኢንዱስትሪያል ፖሊሲ የምንለው በሲ ነው ዲፋይን የማደርገው፣ አሁን የመንግስት ሚና በኢኮኖሚ ውስጥ ማለት ነው። እዛ ላይ ይሰራው ስራ በጣም በጣም ስር ነቀል ነበር። ግብርና ላይ ቅድም እንዳነሳሁት ግብርናውን ለማዘመን የሆንበት ርቀት ብዙ ጊዜ በቁምጽ ስለ ትራክተሮች ስለሚያነሱ ማስተካከል ይፈልጋለሁ። ከአምስት መቶ በላይ የተለያዩ የግብርና ግብአቶች ናቸው ከጥነታ የተደረጉት፣ የንብ እርባታ፣ የወተት እርባታ፣ የአርብቶ አደሩን አርሶ አደሩን እያንዳንዱን አክቲቪቲ በደንብ አስተስ አድርጎ ግብርና ላይ ሲግኒፊካንት ዲፍረንስ መምጣት አለብን ማዘመን አለብን የሚል እሳቤ ማለት ነው። ኢንዱስትሪ ላይም ዶክተር ካደለ የሚያመጣው የእሴት ሰንሰለቱ በጣም በጣም ያልተናበበ ለኪራይ ሰብሳቢነት የተጋለጠ የሀገሪቷን ኢኮኖሚ ሲያቆረጡ የነበረ ነው የነበረው። ለምሳሌ ኢንዱስትሪ እንደግፋለን በሚል እሳቤ የሚሰጡ የቀረጥ ማበረታቻዎች እውነትን ኢንዱስትሪ የሚያሳድጉ ሳይሆኑ ቀጥታ ወደ መርካቶ የሚገቡ እና ሲሪየስ የሆነ ሊኬጅ የሀብት ብክነት የነበረባቸው ነበሩ። ይህን ስተካከለው የእሴት ሰንሰለቱን በደንብ በማናበብ በሀገር ውስጥ መምረት ያለባቸው ምርቶች በሀገር ውስጥ እንዲመረቱ እያንዳንዱ ኢንዱስትሪ ባየ መልኩ በመደገፍ ማለት ነው። ሳሌ ብረታ ብረት ላይ ያለ አንድ ኢንዱስትሪ አምራች ከውጭ የሚያስገባው ግብአት ላይ በጣም ከፍተኛ የሆነ ቀረጥ ተጥሎ፣ በሌላ በኩል ደግሞ ፋይናል ፕሮዳክት ላይ አነስተኛ ቀረጥ ተጥሎ ነው የነበረው። ይህን ለማስተካከል ግብአቶቹ ላይ በስስስነቱ መሰረት ከፍተኛ ግብአት የምንጨምርበት ምርት ላይ አነስተኛ ቀረጥ የሚጣል ተደርጎ በጨርቃጨርትም ብሬኖች ማኑፋክቸሪንግ አይተምስ በጣም ከፍተኛ ስራ ነጫራው ለዚህ ነው። በኮቪድ ጊዜ ዓለም በሚናቅበት ጊዜ ብዙ ኪኛ ኢንዱስትሪያሊስ ብዙ ኪኛ አምራሾች እንዲሁም አሁን ሰዓት አገኘን ያሉት ምንድን ነው ስራ ላይ ዋለው ኢንዱስትሪል ፖሊሲ ሆኖ ወርሆን የማድረግ ስራ የሀገርን ምርት በሀገር የማምረት ስራ ኢምፖርት ኮምፒቲንግ ኢንዱስትሪስ ያለው የሀገር በቀል ማሻሻያ ላይ ውጤት እያመጣ ስላለ ነው። አመሰግናለሁ። ወደ ዝግጅታችን ማጠናቀቂያ ስለሆነ እንሰናበታለን። አድማጮቻችን የተከታተላችሁት የኢትዮጵያ ኢኮኖሚ ወቅታዊ ገጽታን አስመልክቶ ከኢትዮጵያ ገንዘብ ሚኒስትር ደኤታ ዶክተር ኢዮብ ተካልኝ፣ ከኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዚደንትና ና በአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ምሁር ዶክተር ታደለ ፈረደ ና የማክሮ ኢኮኖሚስቱ ባለሙያ ዶክተር ኢዮብ ተስፋዬ ጋር ያደረግነውን ውይይት ነበረ። እንግዶቻችንን በአሜሪካ ድምፅ ራዲዮ ስም አመሰግናለሁ። ደረጀ ደስታ ነኝ። ጤና ይስጥልን። ከመሰናበታችን በፊት ዛሬ የተከበረውን የደመራ በዓልና በነገው ዕለት ሁለት የሚከበረውን የመስቀል በዓል በማስመልከት አንድ ሙዚቃን ጋብዛችሁ መልካም በዓል። የተከበራቸሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው፣ በአቀናባሪያችን ንጉሱ ታምሬ እና በሌሎችም ባልደረቦቻችን ስም የሚሰናበታችሁ ስምኝሽ የቆየነኝ አብራችሁን ስለ